ለትንሽቱ ሀገር ትልቅ ድል ነው ለትልቅ መሪዋም ከፍተኛ ኩራት የዓለም የውጭ ንግድ ማዕከል መሆን እንሻለን አሉ ፕሬዚደንት ኡስማኤል ዑመር ጉሌህ ማዕከሉ ሲመረቅ ባለፈው ሐሙስ የአፍሪቃ መግቢያ በር እንሆናለን አከሉ ቢኮሩ በርግጥ አይበዛባቸውም ያስገነቡት የነጻ የንግድ ቀጠና ወይም ማዕከል ከአፍሪቃም ትልቁ ነው የተመረቀው በ240 ሄክታር መሬት ላይ የተንጣለለው ነው። በ10 ዓመት ደግሞ 4800 ሄክታር መሬት ያካልላል። የአፍሪቃ፣ አውሮጳ፣ እስያ ሸቀጥ ይናኸርበታል ነው እቅዱ። ወጪውም ዋዛ አይደለም፣ 3 ነጥብ 5 ቢሊዮን ዶላር ስልሳ በመቶውን የጅቡቲ የወደብ አስተዳደር የተቀረውን የቻይና ሶስት ኩባንያዎች ይከፍላሉ። የጅቡቲ የወደብ አስተዳደር ገንዘቡን የሚከፍለው ከቻይና ተበድሮ ነው። ቻይና የምታገኘው ጥቅም ብዙ ነው ይላሉ ኢትዮጵያዊው የምጣኔ ሀብት አዋቂ ጌዲዮን ጃለታ። የንግድ ቀጠናውን ለሚገነቡና በንግድ ቀጠናው ለሚሰሩ የቻይና ኩባንያዎች የስራና የገበያ እድል ይከፍታል። በቻይናና በኢትዮጵያ በቻይናና በጅቡቲ መካከል የዳበረ የንግድ ግንኙነት አለ። ስለዚህ እነዚህ ሀገራት የምዕራባውያን ጥገኛ መሆናቸው ይቀንሳል። በቀጠናው የሚሰፍሩ ኩባንያዎች የሽያጭም ሆነ የገቢ ግብር አይከፍሉም። ኩባንያዎች ወደ ቀጠናው እንዲገቡ ግብዣ፣ ማባበያ፣ ማስታወቂያው ተጧጡፏል። የጀርመን የአፍሪቃ ንግድ ምክር ቤት ሊቀመንበር ስቴፋን ሊቢንግ እንደሚሉት ግን ቻይና በአካባቢው ተጽዕኖ ታሳርፋለች መባሉ የሚያሰጋ አይደለም። ቻይና ንቁ ተሳትፎ ማድረጓ የሚደገፍ ነው፣ የጀርመን ኩባንያዎችንም የሚስብ ነው። ምክንያቱም በወደብ መሰረተ ልማት ጅቡቲ በጣም ጠቃሚ ሀገር ናት። ወደ ኢትዮጵያ የሚገባው ሸቀጥ በሙሉ እና ወደ ሌሎች ሀገራት የሚገባውም በጅቡቲ በኩል ነው። ወደብ አልባዋ ትልቅ ሀገር ኢትዮጵያ የውጭ ንግድ ህልቅቷ ጅቡቲ ነው ሁለቱን ሀገራት የሚያገናኝ አዲስ የባቡር መስመር ካለፈው ጥር ጀምሮ እያገለገለ ነው በአመት አራት ሚሊዮን ቶን ሸቀጥ ይጓጓዝበታል ነው የተባለው የጅቡቲው የንግድ ቀጠናም 350 ሺህ ሠራተኞች ይኖሩታል ከእነዚህ ውስጥ በመጀመሪያዎቹ ዓመታት ሰባ ከመቶ የሚሆኑት የውጭ ዜጎች ናቸው የጅቡቲ ዜጎች ስራውን እየተለማመዱት ሲመጡ ግን የውጭው ሰራተኛ ቁጥር ከ30 በመቶ አይበልጥም ነው የተባለው። የምጣኔ ሀብት ባለሙያም ጌዲዮን ገለታ እንደሚሉት የእውቀት ሽግግሩ ፈጣን እንዲሆን የአፍሪቃ ሀገራት መደራደር አለባቸው። አፍሪካን ካንትሪስ መስት ኔጎሼት ነው። የአፍሪካ ሀገራት ለሀገሬው ኩባንያዎችና ለሰራተኞች የቴክኖሎጂ ሽግግር እንዲኖር በጋራ ተጣምረው እንዲሰሩ የእኩል ድል ሁኔታን ለመፍጠር መደራደር አለባቸው። ምክንያቱም የቻይና ኩባንያዎች ወደ አፍሪቃ ሲገቡ የሀገሬውን ኩባንያዎች በቀላሉ ያሸንፏቸዋል። ጥቅምም ጉዳትም አለው። ሌላው ጉዳት ጅቡቲን በእዳ ማጥለቅለቁ ነው። የዓለም ገንዘብ ድርጅት አይኤምኤፍ በቅርቡ እንዳስታወቀው ጅቡቲ ከሁለት ዓመት በፊት የነበረባት የውጭ ዕዳም ከአጠቃላይ ዓመታዊ የሀገር ውስጥ ገቢዋ 50 በመቶ ብቻ ነበረ። አሁን 85 በመቶ ደርሷል። ዕዳው አያሳስበንም ይላሉ የጅቡቲ የወደብ አስተዳደር ኃላፊ አቡበከር ኡመር ሃዲ። ምክንያቱም ዕዳውን የጅቡቲ ሕዝብ አይከፍለውም። የሚከፍሉት በነፃ ቀጠናው የሚጠቀሙ ነጋዴዎች፣ ኩባንያዎች፣ የመርከብ ድርጅቶች እያሉም ይዘረዝራሉ። ግን ማን ተበድሮ ማን ይከፍላል?